መጽሐፈ እዝራ ምዕራፍ ዐሥር ዕዝራም እያለቀሰና በእግዚአብሔር ቤት ፊት እየወደቀ በጸለይና በተናዘዘ ጊዜ ከእስራኤል ዘንድ የወንድና፣ የሴት የሕፃናትም እጅግ ታላቅ ጉባኤ ወደ እርሱ ተሰበሰበ። ሕዝቡም እጅግ አለቀሱ። ከኤላም ልጆች ወገን የነበረም የይህኤል ልጅ ሴኬንያ ዕዝራን እንዲህ ብሎ ተናገረው። አምላካችንን በድለናል። የምድርን አሕዛብ እንግዶች ሴቶችን አግብተናል። አሁን ግን ስለዚህ ነገር ገና ለእስራኤል ተስፋ አለ። አሁንም እንደ ጌታዬና የአምላካችንን ትእዛዝ እንደሚፈሩት ምክር ሴቶችን ሁሉ ከእነርሱም የተወለዱትን እንሰድድ ዘንድ ከአምላካችን ጋር ቃል ኪዳን እናድርግ፣ እንደ ሕጉም ይደረግ። ይህም ነገር ለአንተ ይገባልና እኛም ከአንተ ጋር ነንና ተነሣ፣ አይዞህ አድርገው። እዝራም ተነሣ፣ አለቆቹንና ካህናቱን ሌዋውያኑንም እስራኤልንም ሁሉ እንደዚህ ቃል ያደርጉ ዘንድ አማለ እነርሱም አሉ። እዝራም ከእግዚአብሔር ቤት ፊት ተነሥቶ ወደ ኤልያሴብ ልጅ ወደ ዮሐናን ጓዳ ገባ። ስለ ምርኮኞቹም ኃጢአት ያለቅስ ነበርና ገብቶ እንጀራ አልበላም፣ ውኃም አልጠጣም። ምርኮኞቹም ሁሉ ወደ ኢየሩሳሌም እንዲሰበሰቡ እንደ አለቆችና እንደ ሽማግሌዎችም ምክር በሦስት ቀን ውስጥ ያልመጣ ሁሉ ንብረቱ ሁሉ እንዲወረስ እርሱም ከምርኮው ጉባኤ እንዲለይ በይሁዳና በኢየሩሳሌም ላይ አዋጅ ነገሩ። ሦስት ቀንም ሳያልፍ በዘጠኝኛው ወር ከወሩም በሀያኛው ቀን የይሁዳና የብንያም ሰዎች ሁሉ ወደ ኢየሩሳሌም ተሰበሰቡ። ሕዝቡም ሁሉ ስለዚህ ነገር፣ ስለ ታላቁ ዝናብ እየተንቀጠቀጡ በእግዚአብሔር ቤት ፊት ባለው አደባባይ ተቀመጡ። ካህኑም ዕዝራ ተነሥቶ ተላልፋችኋል፣ የእስራኤልን በደል ታበዙ ዘንድ እንግዶችን ሴቶች አግብታችኋል። አሁንም ለአባቶቻችሁ አምላክ ለእግዚአብሔር ተናዘዙ፣ ደስ የሚያሰኘውንም አድርጉ፣ ከምድርም አሕዛብና ከእንግዶች ሴቶች ተለዩ አላቸው። ጉባኤውም ሁሉ በታላቅ ድምፅ መልሰው እንዲህ አሉ፦ እንደ ተናገርኸን እናደርግ ዘንድ ይገባናል። ነገር ግን የሕዝቡ ቍጥር ብዙ ነው፣ ጊዜውም የትልቅ ዝናብ ጊዜ ነው። በሜዳም ልንቆም አንችልም። በዚህም ነገር እጅግ በድለናልና ይህ ሥራ የአንድ ወይም የሁለት ቀን ሥራ አይደለም። አለቆቻችንም በጉባኤው ሁሉ ፈንታ ይቁሙ። ስለዚሁም ነገር የአምላካችን ጽኑ ቍጣ ከእኛ ይመለስ ዘንድ እንግዶቹን ሴቶች ያገቡት በከተሞቻችን ያሉት ሁሉ በተቀጠረው ጊዜ ይምጡ። ከእነርሱም ጋር የከተማ ሁሉ ሽማግሌዎች፣ ፈራጆች ይምጡ። ነገር ግን የአሳሄል ልጅ ዮናታንና የቴቁዋ ልጅ የሕዝያ ይህን ነገር ተቃወሙ። ሜሱላምና ሌዋዊውም ሳብታይ ረዱአቸው። ምርኮኞቹም እንዲህ አደረጉ። ካህኑ ዕዝራም የአባቶችን ቤቶች አለቆች በየአባቶቻቸው ቤቶች ተለዩ። ሁሉም በየስማቸው ተጻፈ። በአሥረኛውም ወር በመጀመሪያው ቀን ነገሩን ይመረምሩ ዘንድ ተቀመጡ። እስከ መጀመሪያውም ወር እስከ መጀመሪያው ቀን ድረስ ሠርተው እንግዶቹን ሴቶች ያገቡትን ሰዎች ሁሉ መርምረው ጨረሱ። ከካህናቱም ወገን ልጆች እንግዶቹን ሴቶች ያገቡ ሰዎች ተገኙ። ከኢዮሴዴቅ ልጅ ከኢያሱ ልጆችና ከወንድሞቹ መእስያ፣ አልዓዛር፣ ያሪብ፣ ጎዶልያስ ሚስቶቻቸውን ይፈቱ ዘንድ እጃቸውን ሰጡ። ስለ በደላቸውም ከመንጋው አንድ አውራ በግ ለበደል መሥዋዕት አቀረቡ። ከኢሜር ልጆችም አናኒና ዝብዳያ ከካሪም ልጆችም ማእሴይ፣ ኤልያስ፣ ሸማያ፣ ይህኤል፣ ኦዝያ ከፋስኩር ልጆችም ኤልዮኤናይ፣ መእሴያ፣ ይስማኤል፣ ናትናኤል፣ ዮዛባት፣ ኤልአሳ ከሌዋውያንም ዮዛባት፣ ሰሜኢ፣ ቆሊጣስ የሚባል ቆሊያ ፈታያ፣ ይሁዳ፣ አልዓዛር። ከመዘምራንም ኤልያሴብ። ከበረኞችም ሰሎም፣ ጤሌም፣ ኡሪ። ከእስራኤልም ከፋሮስ ልጆች ራምያ፣ ይዝያ፣ መልክያ፣ ሚያሚን፣ አልዓዛር፣ መልክያ፣ በናያስ። ከኤላም ልጆችም መታንያ፣ ዘካርያስ፣ ይህኤል፣ አብዲ ይሬሞት ኤልያ ከዛቱ ልጆችም ኤልዮኤናይ ኤልያሴብ መታንያ ይሬሞት ዘባድ አዚዛ ከቤባይ ልጆችም ይሆሃንያን ሐናንያ ዘባይ አጥላይ ከባኒ ልጆችም ሜሱላም መሉክ አዳያ ያሱብ ሸአል። ራሞት ከፈሐት ሞዓብ ልጆችም አድና ክላል በናያስ ምእስያ መታንያ ባስልኤል ቢንዊ ምናሴ ከካሪም ልጆችም አልአዛር ይሽያ መልክያ ሸማያ ስምዖን ብንያም መሉክ ሰማራያ ከሐሱም ልጆችም መትናይ መተታ ዛባድ ኤሊፋላት ይሬማይ ምናሴ ሳሜኢ ከባኒ ልጆችም ማዕዳይ አምራም ኡኤል በናያስ ቤድያ ኬልቅያ ወንያ ሜሪሞት ኤልያሴብ መታንያ መትናይ የኡሱ ባኒ ቢንዊ፣ ሰሜኢ፣ ሰሌምያ፣ ናታን፣ አዳያ፣ መክነድባይ፣ ሴሴይ፣ ሸራይ፣ ኤዝርኤል፣ ሰሌምያ፣ ሰማራያ፣ ሰሎም፣ አማርያ፣ ዮሴፍ ከናባው ልጆችም ይዒኤል፣ መቲትያ፣ ዛባድ፣ ዘቢና፣ ያዳይ፣ ኢዮኤል፣ በናያስ። እነዚህ ሁሉ እንግዶቹን ሴቶች አግብተው ነበር። ከእነዚህም ሚስቶች አያሌዎቹ ልጆችን ወልደው ነበር።